የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ25 እና በ30 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ ሦስት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ጠቅላይ ሚኒስትር ታምራት ላይ እኔ አዲሱ ህገ መንግስት የብሔረሰቦችን መገንጠል መብት አንድ መቶ ሺ እስከ መቶ ሀምሳ ሺ ሶስት መቶ ሺ ሰፋ ያለ ህዝብ ይህ ተቃውሞ ያለው ነው ይመስል ሀገር የሚያፈርስ አንቀጽ ነው የሚል አቋም ነው ያላቸው። በእኛ እምነት ለሀገር አንድነት የበለጠ ጠንካራ መሳሪያ ይሆናል የሚል እምነት ነው ያለን። ይህ የጥንቱ የጠዋቱ የጋዜጠኝነቱ ድምጽ ነው የዛሬው ደቪድ ኤንሶር መቶ እኔ ያናውን ስምንት መውጣቱንም አላየት አይተዋሉ አለ አላየትም ብለዋሉ። አለቃ ጡረታ ስትሄድ ተጠባባቂ ተልተብዬ ነበር የሰየሙት። በእውነት ይህን ቦታ ነው ያገኛለሁ ብዬ ማላሰብኩም። እንዳውም እንደ እውነቱ ከሆነ እኔም ራሴ ለጡረታ እኮ የቀረብኩ ሰው ነኝ እንደምታውቁ። ጡረታ በመገፋት ፈንታ የኃላፊነት ተሰቶኝ ቦታው ክፍት ሆኖ አመለከትኩ ተወዳድሬ በዚህ ዳይሬክተርነት ስበቃ በጣም ትልቅ ደስታ ነው። ባለቤት ያቀለለውን አሞሌ ባለዕዳ አይቀበለውም አይደለም የሚባለው የእኛው ንጉሴ መንገሻ በጥንቱም አጠራር ጌታውን ታምራት ከሪፖርተርነት እስከ ዋና ክፍል መሪነት የተጓዘበት መንገድ እንደ ኢትዮጵያዊ አኩሪ፣ እንደ ባልደረባ ልምድ አካፋይም ነውና አሉላ ለኢትዮጵያም አሜሪካ ፕሮግራም የነበር የተመኘሁት ግድ የለም አዲሱ የቄሳርን ለቄሳር አይደል እና የራዲዮ መጽሔቱን ለራዲዮ መጽሔት አድርገን ከዚያ ኢትዮጵያን በአሜሪካ የሚሆነውን ትወስዳለህ፣ ነው። ለማንኛውም ከአሜሪካ ድምፁ የአፍሪካ ክፍል ኃላፊ ዛሬ ሰፊ ውይይት ይዘናል ማለታችን ነው። ገጣሚና ባለቅኔው ኃይሉ ግብረ ዮሐንስ በሚታወቅበት ልዩ ስሙ ገሞራው ዛሬም ይዘከራል። ከወጣቱ ባለቅኔና ገጣሚ በእውቀቱ ስዩም ጋር የቀረን ለዛ ያለው ጭውውትም አለን። ንጉሴ አክሊሉ ቀጠሮን አክብሮ ተራውን እየጠበቀ ነው። ጥሩ ጥሩ ዜማ ለመምረጥ ሞክረናል ከማለት ባለፈ እንደሚኖረን ሳይ ታለም የተፈታውን የሙዚቃ ዝግጅት ማስተዋወቅ አያሻነ እጅጉን እንደምን ሰንብታችኋል ውድ አድማጮቻችን። የህዳር 28 ቀን 2007 ዓ ም የራዲዮ መጽሔት ዝግጅት ዜናውን ተከትሎ ይመጣል። ጠብቁ።